ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ዝግጅት ተጀመረ። በቀጥታ የሚተላለፍላችሁን የዛሬ ማክሰኞ ሰኔ 10 2006 ዓ ም ስርጭት ይዤ የማስተናገዳችሁ ሰሎሞን አባተ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ ግሬግ በርንስ ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን እንድትቆዩ እንጋብዛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ቆንጅታዬ ጠና ስጥልኝ እንደምናመሻችሁ የኬንያ ፕሬዚደንት ኡሁሩ ኬንያታ በዚህ ሳምንት በአንዲት የጠረፍ ከተማ የደረሰውንና ከስልሳ የሚበልጡ ሰዎች የተገደሉበትን ጥቃት ያደረሱት የሶማሊያ ጽንፈኞች ናቸው የተባለውን ውድቅ አድርገዋል። የኬንያው ፕሬዚደንት በሀገር አቀፍ ደረጃ በቴሌቪዥን በተሰራጨ ንግግራቸው ጥቃቱን ያደረሱት እዚሁ ያሉ የሀገር ውስጥ አጥቂዎች ናቸው ብለዋል። የሶማሊያውን ነውጠኛ ቡድን አልሸባብ እሁለት ኢምፔኬቶኒ በምትባለው ከተማ ትናንት ሰኞ ደግሞ በአቅራቢያው ባለች መንደር ቢያንስ 15 ሰዎች ለገድለው ጥቃት ኃላፊነቱን ወስዷል። እማኞች ሲናገሩ ታጣቂዎቹ ሙስሊም ያልሆኑ ሰዎችን እየለዩ በጥይት የመቱበት ሁኔታም ነበር ብለዋል። የሱዳን መንግስት በጦርነት በተበጣጠቀው የደቡባዊ ኮርዶፋን ክፍለ ግዛት የሚገኝ አንድ ሆስፒታል በቦምብ ደብድቦ በከፊል አወደመው ሲል ድንበር የለሽ ሐኪሞች የተሰኘው የሕክምና በጎ አድራጎት ድርጅት ከሰሰ። በፈረንሳይኛ ሕጽሮት ስሙ ኤምኤስኤፍ የተባለው ድርጅት ባወጣው መግለጫ የሱዳን አውሮፕላኖች ትናንት ሰኞ ፋራንዳላ የምትባል መንደር ባጠቁበት ወቅት ሆስፒታሉን መተው አምስት ሰዎች በመንደሩ እንዲሁም አንድ የሆስፒታሉን ሰራተኛ አቁስለዋል ብለዋል። የሱዳን መንግስት በጉዳዩ ላይ ምንም ማስተያየት አልሰጠም። የኤምኤስኤፍ ዋና ስራ አስኪያጅ ብራያን ሞለር ባወጡት መግለጫ የሕክምና ተቋም መደብደቡ በጣም አስደንግጠናል ብለዋል። ሆስፒታሉ በጣሪያው ላይ በተሰቀለው መስቀል እና በባንዲራው በቀላሉ ተለይቶ ሊታይ የሚችል ነበርም ብለዋል፣ የኤምኤስኤፍ ዋናው ስራ አስኪያጅ ናይጄሪያ ውስጥ የቦኮ ሀራም ጽንፈኞች ናቸው ተብለው የተጠረጠሩ አጥቂዎች በሀገሪቱ ሰሜን ምስራቅ የምትገኝ አንዲት መንደር ላይ ተኩስ ከፍተው ከሀያ የሚበልጡ ሰዎችን መግደላቸው ተሰማ። የዳኩ ከተማ ነዋሪዎች እንዳሉት ባለፈው እሑድ ታጣቂዎቹ የመንደሯን ገበያ ወረው ባገኙት ሰው ላይ ነበር ሲተኩሱ የነበረው። የናይጄሪያ ሰሜን ምስራቅ አካባቢ በተደጋጋሚ ጥቃት ሲደርስበት እንደቆየ ይታወቃል። ቦኮ ሀራሞች ባለፈው ሚያዝያ ወር አጋማሽ ላይ በ በዚያው አካባቢ ቺቦክ የምትባል ከተማ ወረው የጠለፏቸውን ከሁለት መቶ የሚበልጡ ልጃገረዶች አሁንም እንደያዙ ናቸው። የቀድሞ የእንግሊዝ ጠቅላይ ሚኒስትርና የተባበሩት መንግስታት ድርጅት ልዩ የትምህርት ተወካይ ጎርደን ብራውን ወጣቶች ከቺቦክ ልጃገረዶችና በዓለም ዙሪያ ስቃይ ከተደቀንባቸው ልጆች ሁሉ ጎን ይቆማሉ ብለዋል። ሚስተር ብራውን ይህን የተናገሩት ትናንት ሰኞ የአፍሪካ ህጻናትን የአፍሪካ ልጆችን ቀን ምክንያት በማድረግ ነው። ይህ በዚህ እንዳለ የናይጄሪያ የጦር ሰራዊት አዛዥ በደቡብ ምስራቋ አቢያ ክፍለ ሀገር በመቶዎች የተቆጠሩ ተጠርጣሪ የቦኮ ሀራም ተዋጊዎችን በቁጥጥር ስር አውለናል ብለዋል። ኢራክ ውስጥ ባኩባ በተባለች ከተማ ትናንት ማታ ነውጠኞች በአንድ ወህኒ ቤት ላይ ጥቃት አድርሰው ቢያንስ አርባ አራት እስረኞች መገደላቸውን የሀገሪቱ ባለስልጣናት አስታወቁ። ዜናው የተሰራጨው ዛሬ ማክሰኞ ሲሆን እስረኞቹን የገደሏቸው አንዱ ዘገባ ታጣቂዎቹ ናቸው ሲል ሌላው የደህንነት ጠባቂዎች ተኩሰውባቸው ነው ይላል። የአስከሬን ማሳረፊያ ቤት ሪፖርት እንደሚለው ግን አስከሬኖቹ ላይ ሚታየው ሰዎቹ ከቅርበት ጭንቅላታቸውን ወይም ደረታቸው ላይ በጥይት እንደተመቱ ነው። አንድ የኢራቅ ጠቅላይ ሚኒስትር የኑሪ አልማሊኪ የደህንነት ቃል አቀባይ እስረኞቹን የገደሏቸው ጥቃቱን ያደረሱት ታጣቂዎች ናቸው ማለታቸውን የፈረንሳይ የዜና ወኪል ጠቅሷል። ቀደም ሲል የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጽንፈኛ እስላማዊ ሱኒዎች በርካታ ከተሞችን በተቆጣጠሩበት በዚህ ወቅት የኢራቁ ጠቅላይ ሚኒስትር ውይይቶችን እንዲያካሂዱ ጥሪ አቅርበዋል። መንግስታቸውንም በተሻለ አሳታፊ እንዲያደርጉ መክረዋል። ዩናይትድ ስቴትስ ተዋጊ ወታደሮችን ወደ ኢራቅ እንደማትልክ በግልጽ ያስታወቀች ሲሆን ፕሬዚደንት ባራክ ኦባማ ባግዳድ የሚገኘውን የአሜሪካ ኤምባሲ ጥበቃ ለማጠናከር 275 ወታደራዊ አባላት እንዲላኩ ትዕዛዝ ሰጥተዋል። ፕሬዚደንቱ በተጨማሪ ኢራቅን ለመርዳት የሚቻልባቸውን አማራጮች ምናልባትም ነውጠኞቹን በአየር ጥቃት መደብደብን ጨምሮ እያጤኑ መሆናቸው ተገልጿል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት፣ ለዜናው ከምሽቱ ሶስት ሰዓት ላይ በ22 እና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ደግሞ ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንጠብቅሻለን። ይህ በ1431 መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። ታጣቂዎች ዛሬም ለሁለተኛ ቀን በኬንያ የባህር ዳርቻ ከተማ ፔኬቱኑ ላይ ጥቃት አድርሰው ቢያንስ አስር ሰው ገድለዋል። ከትናንት በስተያ ምሽት ላይ በጣሉት አደጋ ቢያንስ የሐምሳ ሁለት ሰዎች ሕይወት የጠፋ ሲሆን ለጥቃቱ ተጠያቂው የሶማሊያው ታጣቂ ቡድን አልሻባብ ኃላፊ ነው ሲሉ የሀገሪቱ ባለስልጣናት ቀደም ሲል ከሰው የነበረ ቢሆንም የሀገሪቱ ፕሬዚደንት ግን የለም፣ የሀገር ውስጥ አመፀኞች ናቸው ማለታቸው ተዘግቧል። ዛሬ ደረሰ ለተባለውና ያስር ሰው ሕይወት ያጠፋውን ጥቃት ግን ያደረስኩት እኔ ነኝ ሲል የአልቃይዳው ግብረ አበር አልሻባብ ኃላፊነቱን ወስዷል። የትናንቱን ጥቃት አድራሾች እና ነፍሰ ገዳዮቹን አድነው እንዲይዙ የኬንያ ፕሬዚደንት ኡሁሩ ኬንያታ ከፍተኛ የጸጥታ ባለስልጣኖቻቸውን መድበዋል። መሐመድ ዩሱፍ ከናይሮቢ የላከውን ዝርዝር ትዝታ በላቸው ታቀርበዋለች። ጠመንጃ አንጋቢዎች እሁድ ማምሻው ላይ የባህር ዳርቻ ከተማዋን ወረው በርካታ ሰዎችን አቁስለዋል። ከሞቱት መካከል አንድ የፖሊስ መኮንንም እንደሚገኝ ታውቋል። ታጣቂዎቹ ከተማዋ ላይ ተኩስ የከፈቱት ከሁሉም አቅጣጫ ሲሆን ኢላማ ያደረጉት ግን ወንዶች ብቻ መሆኑን የኬንያ ባለስልጣናትና የዓይን እማኞች ተናግረዋል። አጥቂዎቹ ወደ ሀያ የሚሆኑ ተሽከርካሪዎችን፣ አንድ ባንክ ጭምር ህንፃዎችንም አጋይተዋል። ማይክል የቤቢ የኬንያ ቀይ መስቀል ሰራተኛ ናቸው። የአስቸኳይ እርዳታ ሰራተኞች ወደ አደጋው ስፍራ ሲደርሱ አያሌ አስከሬኖች በየመንገዱ ላይ ተዘርግተው እንደነበርና አንዳንዶቹ በጥይት የተመቱ ሌሎቹም በስለት ተቆርጠው የተገደሉ መሆኑን ተናግረዋል። መጀመሪያ በየመንገዶቹ ላይ አስከሬኖች ተዘርግተውና ንብረት ወድሞ ነው ያየነው። የተገደሉት ሰዎች ንብረት ሳይሆኑ እንዳልቀሩ የገመት ናቸው። ሞተር ቢስክሌቶችም አልፎ አልፎ ይታያሉ። ሰዎቹ በስለት ተቆርጠውና ሞተው አጠገቡ ተዘርግተዋል። አንድ ለአካባቢው መገናኛ ብዙሃን ቃሉን የሰጠ የአይንማኝ አደጋውን ለማስቆም ፖሊሶች አያሌ ሰዓታት ወስዶባቸዋል ብሏል። ፖሊሶቹ የጥቃቱን አቅጣጫ ስለማያውቁ እነርሱን ጥፋተኛ ማድረግ ባይቻልም በጣም ዘግይተው ነው የደረሱት። ታጣቂዎቹ ለአራት ሰዓታት ያህል ግድያና ውድመት ፈጽመው ነው በኋላ ወደ ከተማዋ ዳር የሄዱት። ከዚያም ከመልቀቃቸው በፊት ብዙ ሰዎችን ገድለዋል። በናይሮቢ የአገር ውስጥ አስተዳደር ዋና ጸሐፊ ጆሴፍ ኦሊሌንኩ በኋላም አጥቂዎቹን ያባረሩት ፖሊሶች ናቸው ብለዋል። የጸጥታ ኃይሎች ወንበዴዎቹ መልሰው እንዲያጠቁ ተደረገ። ከባድ የተኩስ ልውውጥ ከተካሄደ በኋላ ነው ወደ ቦኒ ደን የሸሹት። የትላንት ማታውን ጥቃት ያካሄዱት ከውጭ የመጡ ነውጠኞች ሲሆኑ የተደራጁ የአገሪቱ ወንበዴዎች ለማጣራት የኬንያ ፖሊስ ምርመራ መጀመሩ ታውቋል። በኢራን የኒውክሌር መርሃ ግብር ላይ ዓለም አቀፉ ድርድር ትናንት ቪየና ላይ ሲጀመር፣ በሌላ በኩል ደግሞ ኢራቅ ውስጥ የከበደ ስጋት እየፈጠሩ ያሉ የሱኒ ሙስሊም ጽንፈኛ ተዋጊዎችን ማቆም በሚቻልበት ሁኔታ ላይ ዋሽንግተንና ቴህራን ቀጥተኛ ውይይት ለመጀመር ዝግጁ መሆናቸውን የኦባማ አስተዳደር አስታውቋል። አንድ አሜሪካዊ እንደራሴ ሀገራቸውን ከኢራን ጋር የመስራቷን አስፈላጊነት ሲጠቁሙ የውጭ ጉዳይ ሚኒስትር ጆን ኬሪ ደግሞ ዩናይትድ ስቴትስ የኢራቅን ጎረቤቶች ጨምሮ ዓለም አቀፉን ማህበረሰብ እያነጋገረች መሆኗን ገልጸዋል። ሪፖርተራችን ቪክተር ቢቲ ያጠናቀረው ዘገባ አለ። የረዥም ዓመታት ባላንጦቹ አሜሪካና ኢራን የኢራቅን ሱኒ መር አመፅ መጋፈጥና ማብረድ በሚቻልበት ሁኔታ ላይ በቀጥታ ሊነጋገሩ ነው ሲል የዩናይትድ ስቴትሱ ጋዜጣ ዘ ዋል ስትሪት ጆርናል ዘግቧል። ላለፉት ሰላሳ ዓመታት የዲፕሎማሲ ግንኙነት ሳይኖራቸው የቆዩት ሀገሮች ፊት ለፊት ሊገናኙ ነው የተባለው በዚህ በያዝነው ሳምንት ውስጥ ነው። በነገራችን ላይ በሌላ ግንባር ደግሞ ኢራን የኒውክሌር መርሃ ግብሯን አስመልክቶ የተቀመጠላትን በኢትዮጵያ አቆጣጠር የፊታችን ሐምሌ 13 ቀነ ገደብ እንድታከብር ለማድረግ የታሰበው ዓለም አቀፍ ድርድር ትናንት ሰኞ ኦስትሪያ ዋና ከተማ ቪየና ላይ ተጀምሮ እየተካሄደ ነው። ኢራቅ ውስጥ በእጅጉ የተንሰራፉትንና አብዛኛውን ሰሜንና ምዕራብ ክፍሎች በኃይል የተቆጣጠሩትን የኢራቅና ሌቫንቶች እስላማዊ መንግስት ወይም በምህፃር ኢሲል አማጽያን ለመመከት የሚያስችል ድጋፍ ለጎረቤታቸው ለመስጠት ዝግጁ መሆናቸውን የኢራን ፕሬዚደንት ሐሰን ሮሃኒ ከትናንት በስቲያው ቅዳሜ ተናግረዋል። ከዋሽንግተንም ጋር ቢሆን ወደ ትብብር ለመዝለቅ ወደ ኋላ እንደማይሉ የሚጠቁም ፍንጭም አብረው ትተዋል ሮሃኒ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከትናንት በስቲያ ቅዳሜ ለኢራቃቻቸው ሆሽያር ዜባሪ ደውለው ሀገራቸው ኢራቅን ለመርዳት ያላትን ቁርጠኝነት አረጋግጠውላቸዋል። ለኢራቅ ለመድረስም ለዓለም አቀፉ ማህበረሰብና ለኢራቅ ጎረቤቶችም አሜሪካ ጥሪ እንደምታቀርብ ኬሪ ገልጸዋል። ባለፈው አርብ መግለጫ ሰጥተው የነበሩት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ማሪ ሃርፍ ግን አሜሪካ ከኢራን ጋር በኢራቅ ጉዳይ ላይ አትነጋገርም ሲሉ በአጽንኦት ተናግረው ነበር ሚስተር እኛ ያልነው ኢራናውያኑን ጨምሮ የኢራቅ ጎረቤቶች ሁኔታውን ለማባባስ የሃይማኖት ግጭትን ለማራገብ መሞከር የለባቸውም ነው። እኛ የምናተኩረው ኢራቅ ሉዓላዊ ሀገር መሆኗ ላይ ነው። አሁን ያሉበትን ቀውስ ለመፍታት ራሳቸው የሚተማመኑበት ውሳኔ ላይ መድረስ ይችላሉ። የኢራን ወታደሮች ኢራቅ ውስጥ ገብተዋል ተብሎ የወጡ ዘገባዎችን ቃል አቀባዩ አላረጋገጡም። ሪፐብሊካኑ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባል ሊንሲ ግራሃም ትናንት ለሲቢኤስ የዜና አውታር ፌስ ደ ኔሽን ከሀገሪቱ ጋር ይነጋገሩ ፕሮግራም በሰጡት ቃል ሀገራቸው ከኢራን ጋር የመነጋገሯን ሐሳብ ደግፈዋል። አማጽያኑ ባግዳድ እንደማይገቡ ማረጋገጥ አለብን። ስለዚህ ከኢራናውያኑ ጋር አንዳች አይነት ውይይት ውስጥ መግባት ይኖርብናል። ሆኖም እዚያ ጭፍራ ወይም አሻንጉሊት መንግሥት ለመፍጠር ቀውሱን እንዳይጠቀሙበት አበርትተን ማሳሰብ ይኖርብናል። የሕግ መምሪያው እንደራሴ ማይክ ሮጀርስ ግን የተለየ ሐሳብ አንጸባርቀዋል። ከትናንት በስቲያ ፎክስ ኒውስ የዜና አውታር ላይ ወጥተው ሲናገሩ ከኢራን ጋር እንዲህ አይነት ንግግር ውስጥ መግባት ስህተት ይሆናል ብለዋል። እርሳቸው የሚፈልጉት ጉዳዩ ወደ አረብ ኅብረት እንዲሄድ ነው። አሜሪካ በኢራቅ ዘመቻዋ የኢራን ወዳጅ ሆና ብትታይ ሁኔታው እንደ ሳዑዲ አረቢያ፣ ዮርዳኖስና ቱርክን ከመሳሰሉ ሱኒ መረ ሀገሮች ጋር ወደ መሻከርና መቃቃር ሊወስዳት ይችላል የሚል ስጋት በብዙዎች ዘንድ መኖሩን ዋል ስትሪት ጆርናል ዘግቧል። በአውስትራሊያ ብሔራዊ ዩኒቨርሲቲ የአረብና እስላማዊ ጥናቶች ማዕከል ሊቀመንበር አሚን ሳይካል ደግሞ በዋሽንግተንና በቴህራን መካከል የሚደረግ ውይይት ትልቅ አቅም እንደሚሰጥ ነው የሚታያቸው። ሚስተር በርንስ ቀደም ሲልም በማዕቀቦች መላላት ለውጥ ኢራን ዩራኒየም የማበልጸግ ሥራዋን ለስድስት ወራት እንድታቋርጥ የተደረሰውን ስምምነት ንግግሮች የመሩና ውጤታማ የሚያደረጉ ሰው ሲሆኑ የአሜሪካ ልዑካን ቡድን በሁለተኛው ከፍተኛ ዲፕሎማቷ መመራቱ ለድርድሩ የሰጠችውን ከፍተኛ ግምት ያሳያል ተብሏል። ተከታዩ ግብርና ነክ ዘገባ ደግሞ በቡና ምርትና አቅርቦት ላይ ያተኩራል። የአፍሪካ ቡና አምራቾች በቅርቡ ካሜሩን ዋና ከተማ ያውንዴ ላይ ተሰብስበው ነበር። የስብሰባቸው አጀንዳ ከያዛቸው ጉዳዮች መካከል ያለማቋረጥ እየወደቀ ያለውን የአህጉሪቱን የቡና ምርት አካሄድ ለመለወጥ የሚያስችል ጥረት ማድረግ ሰፍሮ ነበር። የአየር ንብረት ለውጥ በቡና ባህሪ ላይ ያሳደረው ጫና፣ መንግሥት በቡና ምርት ላይ ማዋዕለ ነዋይ አለማፍሰሱ የቡና ምርት በአንዳንድ የአፍሪካ ሀገሮች ውስጥ እስከ ሰባ ከመቶ በሚደርስ መጠን እንዲያሽቆለቁል አስገድዷል። በ1980ዎቹ ዓመታት ውስጥ በአውሮፓውያኑ አቆጣጠር ከዓለም የቡና አቅርቦት 40 ከመቶ የሚወጣው ከአፍሪካ ነበር። ያ ግዙፍ ድርሻ ዛሬ ቦታውን ለሌሎች አህጉሮች አምራቾች ለቋል። የአፍሪቃ የዛሬ የዓለም ቡና አቅርቦት ድርሻ 10 ከመቶ ብቻ ነው። የካሜሩን ቡና ላኪ ቡይንዳ አልበርት እንዳሉት ከሆነ የአፍሪቃ ቡና ምርት እንዲህ በአፍንጫው የተደፋውና ቁልቁል መምዘግዘግ የጀመረው በ1980ዎቹ ውስጥና በ1990ዎቹ ዓመታት መጀመሪያ አካባቢ በተፈጠረው አጠቃላይ የምጣኔ ሀብት ቀውስ የቡና ዋጋ መውደቅም በመከተሉ ምክንያት ነው። ከዚያም ጋር ተያይዞ የአፍሪቃ መንግስታት ለቡና ምርትና ገበያ ገንዘብ መስጠት አቆሙ። ለገበሬዎች የሚሰጡ የነበሩ ስልጠናዎች ተቋረጡ። እነማን ናቸው በቡና ምርት ውስጥ የሚሳተፉት? እነዚህ ሰዎች እኮ በዓለም ገበያዎች ላይ ምን እየተከናወነ እንደሆነ ብዙ መረጃ የሌላቸው ገበሬዎች ናቸው። እናም መንግስት ብድግ ብሎ ከእንግዲህ ወዲያ ቡናችሁን አንገዛም ይላቸዋል። ቡናውን በዓለም ገበያ ላይ ለማውጣት እንዲችል ምን ማድረግ እንዳለበት ለገበሬው የተሰጠው ስልጠና የለም። ከአየሩ ንብረት መለዋወጥና አንዳንድ ቀድሞ ለቡና ምርት ምቹ የነበሩ አካባቢዎች ዛሬ ተፎካካሪ ሊሆን የሚችል ቡና አለማብቀላቸው ወይም ጭርስ ሆኑም ለቡና ተክል ተስማሚ አለመሆናቸው በሌላ በኩል ደግሞ መሬቱና የቡናው ማሳም ሆነ በላዩ ላይ ለዓመታት ሲሰሩ የነበሩ ባህላዊ ገበሬዎችም አብረው ማርጀታቸው ወይም ከምርት ውጭ መሆናቸው ለአፍሪቃ የቡና ምርት መውደቅ ምክንያት ከሆኑት ችግሮች መካከል የሚጠቀሱ ናቸው ሀገሮች የነዳጅ ዘይትና ሌሎችም የከርሰ ምድር ሀብት ባገኙና ትኩረታቸውን ወደዚያ ባዞሩ መጠን ለቡናው የሚሰጡት ትኩረት እየጠፋ ሄዷል። በአንዳንድ ሀገሮች ውስጥ የቡና ማሳዎች ፈጣን ገንዘብ ሊያስገኙ በሚችሉ ተክሎችና ሰብሎችም ሲተኩ ተስተውሏል። በዚህ ምክንያት አፍሪካ ውስጥ የዕለት ኑሯቸውን ቡና ላይ መስርተው የነበሩ ማኅበረሰቦች፣ በአስሮች ሚሊዮኖች የሚቆጠሩ ሰዎች ሥራዎቻቸውን ለማጣት መገደዳቸውን የምጣኔ ሀብት ተንታኙ ሮጀ ቤታላ አመልክተዋል። ሎስኮሎ ካፌ አ ዴ ፕሮብለም ቱ ሌስ ኢንቴርሜዲየር ሌስ ቶሬ ፋክተር ሌስ ትራንስፖርተር። በቡና ላይ ችግር ተፈጠረ ማለት በምርቱ ሰንሰለት ውስጥ በተሰለፉት በገበሬዎቹ፣ በሠራተኞቻቸው፣ በማጓጓዣ አገልግሎት ሰጪዎች ላይ ችግር ተፈጠረ ማለት ነው። የቡናው ምርት በከፍተኛ መጠን በወደቀ ጊዜም ከሥራ ውጭ የሚሆነውን ሰው መንግሥት ፈጥኖ ወደ ሥራ ማስገባት ካልቻለ አስቸጋሪ ሁኔታዎቹ ይበዛሉ። ወጪው ንግድ ሲቀንስ፣ ሥራ አጡ ሲበዛ የሀገሮች ምጣኔ ሀብት በብዙ ይጎዳል ይላሉ ቤታላ። ካሙን ካ ስ ሮ ኢ ካሜሩን ውስጥ ከአጠቃላዩ የአገር ውስጥ ምርት ቡና 30 ከመቶውን ይሸፍን ነበር። ዛሬ ግን ያ መጠን ወደ አንድ ከመቶ ወርዷል። የያውንዴው ስብሰባ ከፍ ያለ ግብ አስቀምጦ ነው ሥራ የጀመረው። በመጪዎቹ ሁለት ዓመታት ውስጥ የአፍሪካ የቡና ምርት በ50 ከመቶ መጨመር አለበት። የመካከለኛው አፍሪካ ሀገሮች የምጣኔ ሀብትና የገንዘብ ማኅበረሰብ የግብርና መርሃ ግብር ተመራማሪው ቤዲሞ ጆዜፍ የሚያቀርቡት ሐሳብ አፍሪቃ ብራዚልን ከመሳሰሉ የዘመናችን ግዙፍ የቡና አምራቾች ጋር አብራ እንድትሠራ ነው። ብራዚል በነገራችን ላይ ከዓለም የቡና ምርትና ገበያ ሲሶውን ተቆጣጥራ የምትገኝ ሀገር ነች። ሁለት መቶ አስራ ሰባት የአረቢካ ቡና ዝርያዎችን በመርሃ ግብራችን ይዘናል። ምርቱን ለመጨመር አይነቱንም ለማሻሻል ከብራዚልና ከፈረንሳይ አጋሮቻችን ጋር እየሰራን ነው። ጃን ሽሩተር ኮፊ አፍሪካ የሚባል መንግሥታዊ ያልሆነ ድርጅት ባልደረባ ናቸው። ካሜሩንን፣ አይቮሪኮስትን፣ ናይጄሪያን፣ ዩጋንዳን፣ ኢትዮጵያን፣ ኮንጎ ዲሞክራሲያዊት ሪፐብሊክን የመሳሰሉ የአፍሪቃ ቡና አምራቾች የተቀመጠውን ግብ ይመታሉ የሚል እምነት አላቸው። የአፍሪካ ቡና ቡናን ይበልጥ እየጠጣላለው የዓለም ገበያ የበለጠ ማቅረብ ወደሚቻልባቸው ቁልፎች እየተጠጋ ነው የሚል እምነት አለኝ። በዓለም አቀፉ የቡና ድርጅት ትንበያ መሠረት በመጪዎቹ አስር ዓመታት ውስጥ በዓለም የቡና ፍላጎትና በአቅርቦቱ መካከል ክፍተት ይፈጠራል። በመሆኑም የበለጠ ቡና የማምረት አቅም ያላት አፍሪቃ ያንን ክፍተት በመድፈን የዛሬ አስርና ሀያ ዓመታት ወደ ነበራት ቦታዋ ድርሻዋና አቅሟ ትመለሳለች ተብሎ ይጠበቃል። ምርምሩ ምርቱን ማዳበሪያውንና አፈሩንም ያሻሽለዋል የሚል ተስፋ በአምራቾቹ ዘንድ አለ። ወጣቶች ወደ ምርቱ እንዲገቡ ይገፋፋሉ። መንግሥታትም ለቡና ምርት የሚሰጡትን ድጋፍ እንዲያጠናክሩና እንዲጨምሩም ይጠይቃሉ፣ ይላል የሞኪ ኤድዊን ኪንዜካ የያውንዴ ካሜሩን ዘገባ። ኢትዮጵያ ወደ ውጭ የምትልካቸው የግብርናና ግብርና ቀመስ ሲሆኑ ምርቶቿ ሰልፍ የሚመራው በቡና ነው። የኢትዮጵያን ቡና አስመልክቶ አንድ የዛሬ ሁለት ዓመት የወጣ ጽሑፍ ከያዛቸው አጫጭር እውነቶች ለዛሬ ጥቂቱን ቀነጫጭቤል አሰማችሁ። ኢትዮጵያ በዓለም ስሙ ገኖ የሚጠራው አራቢካ ኮፊ ወይም ኮፊ አራቢካ እየተባለ የሚጠራው የቡና ዝርያ እናት ምድር ነች። ቡና የ15 ሚሊዮን ኢትዮጵያውያን ሕይወት በቀጥታ የሰፈረበት ምርት ነው። ዛሬ ከኢትዮጵያ የውጭ ምንዛሪ ሩቡ 25 ከመቶው የሚገኘው ከቡና ነው። የኢትዮጵያ ቡና ከማዳበሪያዎችና ከመድኃኒቶች ነፃ የሆነ በተፈጥሮ ያለ ኦርጋኒክ ቡና ነው ተብሎ ነው በብዙ ቡና አቅራቢዎችና ገዢዎችም ጭምር የሚታመነው። በኢትዮጵያ የንግድ ሚኒስቴር የወጣው ጽሑፍ እንደሚያመለክተው ከጫካ፣ ከቁጥቋጦ፣ ከማሳና ከከፍተኛ እርሻ ተቋማት ከሚገኘው ቡና 64 ከመቶ የሚመረተው፣ 35 ከመቶው በደቡብ ክልል እንዲሁም አንድ ከመቶው ጋምቤላ ውስጥ ነው። በዓለም አስሩ ቡና አምራች ሀገሮች እንዳስተላለፋቸው ብራዚል፣ ቪየትናም፣ ኢንዶኔዥያ፣ ኮሎምቢያ፣ አምስተኛ ኢትዮጵያ፣ ከዚያም ህንድ፣ ሜክሲኮ፣ ሆንዱራስ፣ ጓቴማላ፣ ዩጋንዳ አስረኛ ናቸው። በ2004 ዓ ም ከዓለም የቡና ምርት መሪዋ ብራዚል ያመረተችው 43484 ኬሻ ቡና ሲሆን ኢትዮጵያ አምስተኛዋ 8500፣ ዐሥረኛዋ ዩጋንዳ 3300 ኬሻ ቡና ለዓለም ገበያ አቅርበዋል። ኢትዮጵያ የቡና እናት መሆኗን ያህል ከቡና የምታገኘው ጥቅምም ሆነ የሰጠችው ትኩረት የሚገባትን ያህል አይደለም እየተባለ በስፋት ይነገራል። የኢትዮጵያን ቡና አምራቾች፣ አደራጆች፣ ነጋዴዎች፣ ሸማቾችና እንዲሁም የመንግሥቱንና ሌሎችም ተቋማት የሚሉትን ይዤ በሌላ ዝግጅት እመለሳለሁ። ተከታዩ ዝግጅት ጤና ተኮር ይሆናል። በየዓመቱ በመቶዎች ሺዎች የሚቆጠሩ እናቶች ሲወልዱ ሕይወታቸው የሚጠፋው ደህንነቱ የተጠበቀ ደም ሳያገኙ በመቅረታቸው መሆኑን የዓለም የጤና ድርጅት አስታውቀዋል። ከትናንት በስተያ ቅዳሜ ሰኔ 7 2006 ዓ ም ታስቦ የዋለውን የዓለም ደም ልገሳ ቀን ምክንያት በማድረግ የመንግሥታቱ ድርጅት የጤና መርሃ ግብር ባወጣው መግለጫ የእናቶች ሞትን ለመጋፈጥና ለመቆጣጠር የጤነኛ ደም አቅርቦት እንዲጠናከርና እንዲሰፋ ጥሪ አድርጓል። ሪፖርተራችን ሊሳ ሽላይን ከጄኔቫ የደብሊው ኤች ኦ ጠቅላይ ጽህፈት ቤት ባስተላለፈችው ዘገባ በእርግዝናና በወሊድ ወቅት በሚፈጠሩ እክሎችና ችግሮች ምክንያት በዓለም ዙሪያ በየዕለቱ የስምንት መቶ እናቶች ሕይወት ያልፋል ስምንት መቶ እናቶች በየቀኑ ይሞታሉ እነዚህ አደጋዎች የሚደርሱት ሁሉም ማለት ይቻላል ታዲያ በልማት ወደ ኋላ በቀሩ ወይም ታዳጊ ናቸው በሚባሉት ድሃ አገሮች ውስጥ ነው ከግማሽ የሚበልጠው ጉዳት የሚደርሰው ደግሞ ከሳሃራ በስተደቡብ ባሉ የአፍሪካ ሀገሮች ውስጥ ነው። ይህንን እጅግ የበዛ የሞትና ጉዳት መጠን እኮ መከላከል፣ መቆጣጠር፣ በጣም መቀነስ ይቻል ነበር ይላሉ የዓለም የጤና ድርጅት የደም ልገሳና ማቀበል ደህንነት አስተባባሪ ኒላራ ዲንግራ። በእርግዝና በወሊድ ጊዜና ከዚያም በኋላ ባሉ የአራስነት ቀናት የሚደርስ የበዛ የደም መፍሰስ ለእናቶች ሞት እጅግ ግዙፉ ምክንያት ሲሆን፣ አንዲት ደም የሚፈሳት እናት በቅርብ ድጋፍና እርዳታ ካላገኘች በስተቀር በሁለት ሰዓታት ውስጥ ሕይወቷ ሊያልፍ ይችላል። የእነዚህን እናቶች ሕይወት ለማትረፍ ታዲያ በቂና ፈጥኖ መቅረብ የሚችል ደም በቅርብ መገኘት አለበት። በብዙ ሀገሮች ውስጥ ታዲያ አንድም የሚሰጥ ደም በበቂ መጠን የለም፣ አሊያም ቢገኝም በተፈለገ ጊዜ ብድግ አድርጎ ለመስጠት ደህንነቱ የተጠበቀ ስለ መሆኑ አስተማማኝ ማረጋገጫ የለም። ብዙ ማህበረሰቦች ታዲያ የዚህን ደህንነቱ የተጠበቀ ደም አስፈላጊነት እምብዛም አይገነዘቡትም ብለዋል ጢንግራ። ለደም በቅርበትና በበቂ ሁኔታ ለመገኘት ሌላው ምክንያት በበጎ ፍቃድ ወይም ያለ ክፍያ ደም መስጠት የሚፈልጉ ሰዎች ቁጥር እጅግ ያነሰ መሆኑ ነው። ጠንካራና እያደገ የሚሄድ የደም ዝውውር ስርዓት መፍጠር የቻሉ ሀገሮች አሰራራቸውን ያቆሙት በበጎ ፈቃድ በሚከናወንና በነጻ በሚሰጥ የደም ልገሳ ባህል ላይ ነው። በሌላ በኩል ደግሞ በበጎ ፈቃድና በነጻ ከሚሰጡ ለጋሾች የሚገኘው ደም ለተለያዩ እክሎች የመጋለጡ መጠን በእጅጉ አነስተኛ ነው። ስለዚህም ጉዳዩ የአስተማማኝነትና የደህንነት ነው። በዚያ ላይ ከስነ ምግባር ጋር የተያያዙ ስጋቶችም አሉ። በዚህም ምክንያት በበጎ ፈቃደኝነትና በነጻ የሚሰጥን ደም ደህንነቱና አስተማማኝነቱ በተጠበቀ ሁኔታ ለመያዝ የሚያስችሉ የደም ባንኮች በየሀገሩ መቋቋም እንዲችሉ የዓለም የጤና ጉባኤዎች በበርካታ ስብሰባዎቻቸው ላይ የድጋፍ ውሳኔዎችን አሳልፈዋል። በየዓመቱ በዓለም ዙሪያ 108 ሚሊዮን የደም ልገሳ ይከናወናል። ከዚህ ውስጥ ከግማሹ በላይ የሚሰበሰበው ታዲያ ከዓለም ሕዝብ 18 ከመቶው ብቻ በሚኖርባቸው በበለጸጉት ሀገሮች ውስጥ ነው። ድሆቹ ሀገሮች አሁንም ብርቱ ጥረት አለባቸው። ይሁን እንጂ በእነዚያ ባለ አነስተኛና ባለመካከለኛ ገቢ ሀገሮች ውስጥም ቢሆን የነፃና የበጎ ፈቃድ የደም ልገሳው በጉልህ እየጨመረ መምጣቱ በጣም አበረታች መሆኑን የጤና ድርጅቱ ይናገራል። ከ2004 እስከ 2012 ዓ ም ባለፉት 8 ዓመታት ውስጥ በ162 አገሮች ውስጥ የተከናወነ የነጻና የበጎ ፈቃድ ልገሳ በ8 ነጥብ 6 ሚሊዮን ማደጉን ደብሊዩ ኤችኦ አስታውቋል። ከፍተኛው መጨመር የታየው በደቡብ ምስራቅ እስያ ሀገሮች ሲሆን እነርሱን የአፍሪካ ሀገሮች እየተከተሉ መሆኑ ታውቋል። ደህንነቱ የተጠበቀ የደም አቅርቦትን በማሻሻል የእናቶችን ሞት በከፍተኛ ሁኔታ ከቀነሱ ሀገሮች መካከል ካምቦዲያ፣ ኔፓል፣ ባንግላዴሽ፣ ዛምቢያና ኢትዮጵያ በዓለም የጤና ድርጅት ተጠቅሰዋል። ሰዓታችን ከመጠናቀቁ በፊት አንዳንድ አጠራጠር ያሉ መረጃዎችን አካፍላችኋለሁ። ክቡራትና ክቡራን አድማጮች አሁን አዲስ አበባ ላይ ከምሽቱ አንድ ሰዓት ከ26 ደቂቃ ሆኗል። ከምንዛሬ ሊጀምር አንድ የዩናይትድ ስቴትስ ዶላር ዛሬ አንድ ብር ከ19 አንድ የዩናይትድ ስቴትስ ዶላር ዛሬ 19 ብር ከ39 ሳንቲም ተመንዝሯል። ከኢንተርኔት ባገኘሁት የአየር ትንበያ መሠረት አዲስ አበባ ነገ ደመናማና ከፊል ዝናባማ ትሆናለች ይላል ትንበያው። ከፍተኛ ሙቀቷ 26 ዲግሪ ሴልሽስ፣ ዝቅተኛው 15 ዲግሪ ሴልሽስ ይሆናል። የኢትዮጵያ ሜቴዎሮሎጂ ኤጀንሲ ዌብሳይት ኢትዮሜት ጂኦቪ ኢቲ ሎትሮ ይሰጥ የነበረውን ቀልጣፋ የኢንተርኔት አገልግሎት ትናንትናና ዛሬ አቋርጠዋል። አላየውም ኢንተርኔት ላይ። ስለዚህ በመጪዎቹ ቀናት እንጠብቃለን ማለት ነው። ሀያኛው የዓለም ዋንጫ ብራዚል ውስጥ በሞቀና በደመቀ ሁኔታ እየተካሄደ ነው። አሁን አልጄሪያና ቤልጅየም ከምድብ ኤች እየተጫወቱ ናቸው ያሉት። ሁለቱም ባዶ ለባዶ ናቸው እስካሁን ድረስ። ይቅርታ ቤልጅየም አሁን አንድ ጎል አግብቷል። አንድ ለባዶ እየመራ ነው የቤልጅየም ቡድን። እንደዚሁም በአዲስ አበባ አቆጣጠር ከምሽቱ አራት ሰዓት ላይ የብራዚልና የሜክሲኮ ቡድኖች ይጋጠማሉ። ሩሲያና ኮሪያ ሪፐብሊክ ደግሞ ከሌሊቱ ሰባት ሰዓት ላይ ይገናኛሉ። ከምድብ ኤች እስካሁን ድረስ ባሉ ውጤቶች መሰረት ብራዚል፣ ሆላንድ፣ ኮሎምቢያ፣ ኮስታሪካ፣ ፈረንሳይ፣ አርጀንቲናና ጀርመን ምድቦቻቸውን በመሪነት ተቆጣጥረው ይዘዋል። እንግዲህ አሁን የቤልጅየምና የአልጄሪያ ጨዋታ ከተጀመረ 27 ደቂ 30 ሰከንድ ነው። ይሄ ውድድርና የሩሲያና ና የኮሪያው ሪፐብሊክ ግጥሚያዎች እንደተጠናቀቁ የምድብ ኤች መሪ ማን እንደሚሆን እናውቃለን ማለት ነው። ትናንትና ሌሊት በተደረገው ጨዋታ ላይ አሜሪካ ጋናን ሁለት ለአንድ ማሸነፏ ይታወሳል። ኦሌ ኦላ ከምሽቱ ሶስት ሰዓት በድጋሚ እንገናኛለን። ቴክኒሻኑ ግሬግ በርንስ እንደዚሁም ፕሮግራሙን ይመራልን ፕሮግራሙን የመራለን ኃይሉ ታምራት እኔም አስተናጋጃችሁ ሰሎሞን አባተ እስከ ምሽቱ ሶስት ሰዓት በዚሁ ልሰናበታችሁ። ጤና ይስጥልኝ። ኦሌ ኦላ